Yeah. መጋቢ አዲስ በጋሻው ደሳለኝ እንኳን ወደ አውስትራሊያ በሰላም መጡ። እንግዲህ ከመጡ ወደ ሁለተኛው ሳምንቶ እየተሸጋገሩ ነው። በቅድሚያ የአውስትራሊያን ታዳሚዎትን እንዴት አገኟቸው? በመጀመሪያ እንኳን በደህና ቆያችሁኝ እላለሁ። አቀባበሉም ህዝቡም ጥሩ ነበረ። የቅዝቃዜ ወቅት ስለሆነ ትንሽ ከአየር ንብረቱ ጋር እስከላመደው ነው የተቸገርኩት። አሁን እየለመድኩት ነው። እግዚአብሔር ይመስገን ጥሩ ነው። እንደሚታወቀው እርስዎ በሀገር ውስጥም ሆነ አገር ውጭ እየተዘዋወሩ ወንጌልን ያስተምራሉ። ለመሆኑ በምን አጋጣሚ ነበረ እርስዎ ወደዚህ ህይወት የገቡት? እንዴት አገልጋይ ሊሆኑ ቻሉ? ይሄ ለእኔ የተሰጠኝ የወንጌል አገልግሎት መለኮታዊ ጥሪ ነው። ከዚህ በተረፈ ያደግኩት ያው በቤተ ክርስቲያን ውስጥ ነው ከልጅነቴ ዘመን ጀምሮ። ኦፊሻሊ ግን በተለይ ወደ አዲስ አበባ እና ለዚህ ለታላቁ አገልግሎት እኔም ከህዝብ ጋር እንድተዋወቅ ምክንያት የሆነኝ ወደ መንፈሳዊ ኮሌጅ ስገባ ነው። አዲስ አበባ ቅድስተ ስላሴ ኢትዮጵያ ኢትዮጵያውያን አቆጣጠር በ1996 ዓመተ ምህረት ነው መንፈሳዊ ኮሌጅ የገባሁት። ከዛ በኋላ እስካሁን ድረስ በታላቁ አገልግሎት ላይ ይገኛል። የት ነበር ውልደቱ፣ እድገቱ ምን ይመስል ነበር? እስቲ ወደ ኋላ መለስ ብለን ደግሞ በጥቂቱ ያንን ብናይ ትውልድና እድገቴ በደቡብ ኢትዮጵያ ሲዳሞ፣ የቀድሞ ሲዳሞ ክፍል ሀገር በሚባለው ዲላ ከተማ ውስጥ ነው። ቤተ ክርስቲያንንም ሽታ በዛ ነው የለመድኩት። ዲላ ነው በጉልህ በአሁን ሰዓት እንደሚታየው ከቅርብ ጊዜያት ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በወጣቶች የሚመራ የወንጌል አስተምሮትና እንዲሁም የዝማሬ አገልግሎት በስፋት ይታያል። እርስዎም የዚህ ትውልድ አንዱ አካል እንደመሆኑ መጠን በእንቅስቃሴ ውስጥ ይገኛሉ። የዚህ እንቅስቃሴ በስፋት መታየት ለቤተ ክርስቲያኒቷና ለምዕመኑ እየሰጠው ያለ ጠቀሜታ ምንድን ነው ብለው ያምናሉ? ቤተ ክርስቲያን በክርስቶስ ደም ከተመሰረተችበት ጊዜ ጀምሮ ሁልጊዜ ከኃይል ወደ ኃይልና ከክብር ወደ ክብር እንደምትሄድ ይታወቃል። በዚህም የተልእኮ ጉዞዋ የሚገጥሟትን ልዩ ልዩ ተግዳሮቶች በየዘመኑ እየተቋቋመች እዚህ እኛ ካለንበት ዘመን ላይ ደርሳለች። በእኛ ዘመን እንደ ተናገርሽው የተገለጠ የወንጌል መነቃቃት፣ የዘማሬ መነቃቃት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በእኛ ዘመን እንደ ተፈጠረ ይታወቃል። ይሄ ከምንድን ነው የሆነው ስንል ምስጢሩን የሚያውቀው እግዚአብሔር ነው። እኛ የማንጠቅም ባሪያዎች እንደሆንን ነው መጽሐፍ ቅዱስ የሚነግረን። በዚህ አጋጣሚ በዚህ የመነቃቃት ዘመን ላይም ደግሞ እንደ አንድ አገልጋይ ራሴን በዘመኑ ውስጥ ስላገኘሁት እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ግን የኃይሉ ታላቅነት ከእግዚአብሔር ነው። እገሌ ነው ይሄን የፈጠረው የነገሌ አስተዋጽኦ ነው ማለት አልችልም። ግን የተገለጠ እውነት ምንድን ነው ትሰሚያለሽ? በየስፍራው በተለይ ባለፉት አስርት ዓመታት ኢትዮጵያ ውስጥ በየካፌው፣ በየሬስቶራንቱ፣ ትራንስፖርቱ ላይ የትም ቦታ የቤተ ክርስቲያን ዝማሪዎች ይሰማሉ የወንጌል አገልግሎቱም በጣም የተደራጀና የሰፋ ነበረ። ሀያ ሺህ ሰላሳ ሺህ ህዝብ በሚገኝበት አንዳንዴ እንደውም የቤተ ክርስቲያን ስፍራዎች እየጠበቡ በአንዳንድ ከተሞች መስቀል አደባባይ ድረስ በመውጣት ጥምቀተ ባህር ድረስ በመውጣት አውራ ጎዳናዎች እስኪዘጉ ድረስ ታላላቅ አገልግሎቶች ይደረጉ እንደነበር አስታውሳለሁ። ይህን የለውጥ አብዮት የቀሰቀሰው የእግዚአብሔር ጊዜና በጎነቱ እንጂ እኛ ይሄን ያህል የበረታንም የተሻለ ያወቅንም ሰዎች ሆነን አይደለም። ግን ስለሆነውና ስለሚሆነው ነገር ሁሉ እግዚአብሔር የተመሰገነ። ይህንን ከነሱ ዘንድ በአንድ ቤተ ክርስቲያን ውስጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ እያገለገሉ መነቃቀፉና መተቻቸቱ አልፎ ተርፎም አንጃ ፈጥሮ ወይም ደግሞ ቡድን ፈጥሮ የመንቀሳቀሱ ሂደት በግልጽ ይታያል። ይህ ሂደት የቤተ ክርስቲያኒቷን የወደፊት ሕልውና በመፈታተንና ምእመናኑንም በመከፋፈል ዙሪያ ሊያመጣ የሚችለውን አሉታዊ ጎን እንዴት ያውታል? የቤተ ክርስቲያን ጉዞ በብዙ ተግዳሮትና ሰልፍ ውስጥ ነው እስከኛ ዘመን ድረስ። አስቀድሞ በጌታችንም ዘመን እንዲህ አይነት አተካሮች እንደነበሩ መጽሐፍ ቅዱስን ስናነብ የተለያዩ የእምነት አስተሳሰቦች ወይንም ቡድኖች ነበሩ። በክርስቶስም ዘመን ጸሐፍት የሚባሉ ነበሩ፣ ፈሪሳውያን የሚባሉ ነበሩ፣ ሰዱቃውያን የሚባሉ ነበሩ። እነዚህ ሁሉ ለክርስቶስ አገልግሎት እንደ ተግዳሮት እንቅፋት ነበሩ። የነሱ ተግዳሮት የክርስቶስን አገልግሎት ወደኋላ አላዘገየውም አላቆመውምና በዛ ውስጥ አልፎ ብርሃን አብርቶልን አልፈዋል። ከዚያም በኋላ ሐዋርያትም ሕይወት እንዲህ አይነት ነገሮች ነበሩ እና በቤተ ክርስቲያን ጉዞ እነዚህ የማይቀሩ ናቸው። የውስጡ ግን ትንሽ ከበድ ይላል። በወጣቱ መካከል ብቻም ሳይሆን በትልልቆቹ በሽማግሌዎቹ መካከል መከፋፈል አለ፣ መለያየት አለ። የሀገር ቤት የውጭ ይባላል። በዘር በቋንቋ በተለያየ ነገር መከፋፈል ይኖራል። እኔ ለምን ተከፋፈልን አልልም። ለምን ልዩነቶች መጡ አልልም። ግድ አንዳንድ ጊዜ ግራቪቲ እንደማይቀየር የማይቀየሩ ነገሮች አሉ በሰው ህይወት ውስጥ ግድ የሚሆኑ ማለት ነው። እያንዳንዳችን አንገት ላይ የራሳችን የሆነ የግል ማሰቢያ ጭንቅላት ወይንም አይምሮ አለን። እኔ ለምን አልሆነም ብዬ የማነሳው ነጥብ መግባባት ለምን ያቅተናል ነው። አንድ ሊያደርጉን ያልቻሉትን ነገሮች በአስተሳሰብ ወደ ጠረጴዛ ለምን አናመጣቸውም? ማምጣት ካልቻልን አንድ ወደሆነ አስተሳሰብ ልንመጣ በፍጹም አንችልም። የመጀመሪያው ይሄ ነው። ሁላችንም በግል እናስብ። እግዚአብሔር ጥሩ አእምሮ፣ ቆንጆ ማሰቢያ ሰጥቶናል። ከአራዊት፣ ከእንስሳት የሰው ልጅ የሚለየው ስለሚያስብ ነው። ስለዚህ የሚያስቡ ሰዎች ቁጥራቸው መቀነሱ፣ በጅምላ ማሰብ የሚባል ነገር አለ። እኔ እንደ ሀገርም እንደ ቤተ ክርስቲያንም ከጥቀርታ ጋር እየጎዳን ያለው በጅምላ የምናስበው ነገር። ሰው እንዴት በጅምላ ያስባል? አሁን ችግሩ እኛ እንናገርን ለሚሉ ሰዎች ቁጥራቸው በዛ፣ እኛ እናስብን ለሚሉ ሰዎች ቁጥራቸው በዛ፣ እኛ እንወቅን ለሚሉ ሰዎች ቁጥራቸው በዛ። ስለዚህ በእኔ አንገት ላይ የተቀመጠው ጭንቅላት ስራው ምንድን ነው ነው። ስለዚህ ናስብ ነው ምለው እኔ እናስብ፣ እናስብ። ካሰብን መፍትሄው ቀላል ነው። ቃታ የሳበ መሳሪያ የተታኮሰ ሰው የለም። እኔ የማስበው ሀሳብ ልክ አንቺ እንደምታስቢ ካልሆነ እኔ አንቺን መጥላት የለብኝም። በጋራ እንድናስብ የሚያደርገን ግን መመሪያችን ምንድን ነው? እኔና አንቺ በምንድን ነው የተለያየ ነው? አንድ የሚያደርገን ምንድን ነው? ሕጉ። ስለዚህ የተጣላ ነው። በእግዚአብሔር ቃል ከሆነ የሚዳኝን እግዚአብሔር ቃል እንጂ ተረት አይደለም፣ አፈ ታሪክ አይደለም። እዚህ መጽሐፍ ቅዱስ የሚለውን ከተከተልን መጽሐፍ ቅዱስን በሌሎች መጽ ጸሐፎች ካልዳኘን በተረቶች ካልዳኘን፣ በቃ ግልጽ ነው። ግልጽ ነው። እውነት ነው። የመንፈስ ቅዱስም ድርሻ ምንድን ነው? የቤተ ክርስቲያንን ክርስቶስ አደራ ሰጥቶ ሄደው። ለእኔ ለአንቺ ወይም ለነንትና አይደለም፣ ለመንፈስ ቅዱስ ነው። እስኪ እኛ ዝም እንበልና ደግሞ መንፈስ ቅዱስ እስኪ ቤቱን ይምራ፣ ለእኛም መልእክት ያስተላለፍ። ስለዚህ ትንሽ መንፈሳዊነትም እየጎደለን መጣ። እግዚአብሔርን መፍራት የሚባል ነገር ቀረ። አሁን የሰው ቫልዩ ወርዷል። መከባበር የሚባል ነገር አይታይም። መዋደድ የሚባል ነገር አይታይም። ዝም ብለን በስሜት እኔ ይመስለኛል ከይቅርታ ጋር አንዳንዶቻችን ኑሯችን ራሱ ከቤት ይዘን እንውጣውና አደባባይ ላይ የተቀደሱ ቦታዎች ላይ ባህሪያችንን እንገልጣለን። የእኛን ረብሽ፣ የውስጣችንን ጩኸት ነው በሌላው ላይ የምናስተጋባውና እያንዳንዳችን በግል መፈወስ አለብን። እግዚአብሔር ይፈውሰን። አንድ ወደሚያደርገን ወደ ተዋጀንበት በደም ወዳገኘነው ሰላምና ፍቅር መምጣት አለብን ብዬ ነው ማስበው። እንደሚታወቀው በርካታ ኢትዮጵያውያን በዓለም ዙሪያ ተበትነው ይኖራሉ። ኢትዮጵያውያን ሀገራቸውን ጥለው ሲወጡ ይዘዋቸው ከሚወጧቸው የጋራ እሴቶች ወይም ዋጋዎች መካከል ሃይማኖት፣ ቋንቋ፣ ባህል አንደኛው ነው። በተለይ ደግሞ እርስን የሚመለከቱት በሃይማኖት ዙሪያ ነው እና የሰባኪያኖች መኖር በውጭ ሀገር የተበተነውን ማህበረሰብ የእለት ተእለት ሕይወቱን በማስተካከል በመምከር፣ በመዝከር አቅጣጫ በማመላከት ዙሪያ የሚጫወቱት ሚና ምንድን ነው? ይሄ ደግሞ በውጭ ሀገር ላለው አማኒ ብቻ ሳይሆን በሀገር ውስጥ ስላለው አማኒ የሚያበረክተው ዋጋ ምንድን ነው? ክርስትና ጥቅሙ በስጋም በነፍስም ነው። በስጋ ከሰማይ በታች ባለው የህይወት ዘመናችን እንዴት መኖር እንደሚገባን በዚህ ዓለም ላይ ከሰዎች ሁሉ ጋር እንዴት በሰላምና በፍቅር መኖር እንደሚገባን የሚያስተምርና እኛን የሚያበጀን ታላቅ ህይወት ነው ክርስትና። ሰዎች ሁል ጊዜ መልሳቸውን የሚመልሱት ከእግዚአብሔር ቃል ተነስተው፣ በተለይ ከወንጌል ተነስተው ከሆነ አይስቱ። መጽሐፍ ቅዱስ አሸናፊ መጽሐፍ ነው። ይሄው እስከዚህ ዘመን ድረስ ብዙ የፍልስፍናና የፖለቲካ የሳይንስ፣ የኪነ ጥበብ የተለያዩ መጽሐፍትን ድል ነስቶ ነው እዚህ ዘመን ላይ የደረሰው። ከሁለት ሺህ የአለም ቋንቋዎች በላይ ተተርጉሞ ትውልድ እየተሻገረበት ያለ መጽሐፍ ነው፣ አሸናፊ መጽሐፍ ነው። ስለዚህ የህይወታችንን ምሪት እግዚአብሔር የልቡን ሀሳብ በዚህ መጽሐፍ ውስጥ ስለሆነ ያሰፈረው፣ በእያንዳንዷ ጉዳያችን ስንጨነቅና መፍትሄ ስንፈልግ መጽሐፉን ብንገልጠው መጽሐፍ መንገድ ያሳየናል፣ ይመራናል። የስነ መለኮት ምሁራን ምን ይላሉ? በዚህ በማቴዎስ ወንጌል ምዕራፍ አምስት ላይ ያለ አንቀጸ ብጽዋን የሚባል ጌታችን ያስተማረው ትምህርት አለ። በተለምዶ የተራራው ስብከት በመባል ይታወቃልና ለምሳሌ ያህል አንቀጸ ብጽዋን ወደ ስምንት ይደርሳሉ። አንዱ ምንድን ነው የሚለው የሚያስታርቁ ብጽዋን ናቸው የእግዚአብሔር ልጆች ይባላሉና ይላል። ልክ እንደዚሁ ብጽዋን ናቸው ብጽዋን ናቸው የሚላቸው አሉ ወደ ስምንት የሚደርሱ ማለት ነው ይህ ብቻውን ብቻውን የዓለም ሕገ መንግሥት መሆን ይችላል ብለው ነው የሚያስተምሩት። ብቻውን የሚያስታርቁ ብፁዓን ናቸው። የሚያስታርቁ ሰዎች በምድሪቷ ላይ ካሉ የሚጣሉ ሰዎች አይኖሩም ባይባልም፣ ጸብ ግን ሕያው ሆነው አይቀጥልም ማለት ነው። አሁን የዓለማችን መሰረታዊ ችግር ቅድም እንዳልኩሽ፣ ለምን ተከፋፈልን፣ ለምን ተጠላላን አይደለም። በሀገር ውስጥም ከሀገር ውጭም እንዳለ ኢትዮጵያዊ ይህን በቃ ሙያ አርጎታል ማለት ነው። መነቃቀፉን፣ መሰዳደቡን፣ መከፋፈሉን፣ ምን ማለቱን ማለት ነው። እና ይሄ አይደለም። አሁን ለምን ሆነ እኮ አይደለም ግን እንዴት የሚያሳርቁ ሰዎች አይኖሩም? በቃ እኔ የሚደንቀኝ የሚገርመኝ ይሄ ነው። የሚያሳርቁ ሰዎች እንዴት ይጠፋሉ? በየስፍራው ቢሳካም ባይሳካም የሚሞክሩ ሰዎች ድሮ ድሮ አይተሽ ከሆነ ሰዎች በሀገር ቤት ኢትዮጵያ ትንሽ ጩኸት ሲሰማ የሰፈሩ ሰው ሁሉ እየሮጠ ጩኸት ወደ ተሰማበት ነው የሚሄደው፣ ማለት ነው ሸምጋይ፣ ገላጋ ያለ። ዛሬ በጩኸት ጉሮሯቸው ቢሰል እንኳን ጉሮ ቤቶቻችን በር እንዳከፍቱ እንዳትወጡ ነው የሚባለው ማለት ነው። ስለዚህ ሕይወት ከጠፋ በኋላ በነጋታው ሰምቼ ነበረ እንዲ ሲጫጫሁ እንዲ ያልመሰለንም እና ቀብሮን ነው እናደማምቀው ማለት ነው። ስለዚህ አስታራቂው ቁጥሩ እየቀነሰ ሀይባዩ፣ በቃ ሁሉም ግላዊ ሆነ። ተሰርተዋል። ዓለምም ወደዚህ ሲስተም እያመጣችን ነው፣ በግል እንድንሆን ብቻ፣ በግል እንድናስብ፣ በግል እንድንኖር እና ግለኝነት ስለበዛ የሚያስታርቁ ሰዎች ቁጥራቸው በጣም ጥቂት ነው። ስለዚህ ጌታችን የሚያስታርቁ ብፁዓን ናቸው አለ። በግላችን ደግሞ ለህዝቡ ለህዝቡ ለእያንዳንዱ ሰው እግዚአብሔር ለእለት ተለት ኑሮ መፍትሄና የተከፈተ በር በመጽሐፍ ቅዱስ በኩል ሰጥቶታል። ለምሳሌ የሚያባክኑ ሰዎች ገንዘብ በእጃቸው መጨበጥ የማይችሉ በቃ ሚያባክኑ ሚያባክኑ ሚያባክኑ የብክነት መንፈስ አለ በነገራችን ላይ ማለት ነው። ከክርስቶስ ምንድን ነው የሚማሩት? ሁለት አሳና አምስት እንጀራ አበርክቶ አበላ። ብዙ ቅርጫት መሶብ ተረፍ ፍርፋሪውን ሰብስቡልኝ ነው ያለው። አምስት ሺህ ህዝብ አብልቶ አስራ ሁለት ቅርጫት መሶብ ሲተርፍ ፍርፋሪውን ተውት ነገም ምን ሰጥቻቸው አለው አላለ ተረፍራፊውን ሰብስቡ። ምክንያቱም በሌላ ስፍራ ደግሞ ሌሎች ድሆች አሉ፣ ይህንንም ፍርፋሪ አላገኝ። ስለዚህ ከክርስቶስ የምንማረው ምንድን ነው? አለመደፋፋት፣ ከበር መልስ፣ አለመጋበዝ ደሞስ ተቀብሎ ሁለቱ ቀን እንደ ልብ ሆኖ ሀያ ሰባት ቀን አንገት ከመድፋት ከክርስቶስ የምንማረው ህይወታችንን እንዴት እንደምንመራ፣ ኢኮኖሚያችንን እንዴት እንደምናስተዳደር፣ ሌሎች ብዙ በህይወታችን በትዳራችንም በስራችንም በእያንዳንዱ ነገር የምንማራቸው ብዙ ነገር ነገሮች አሉ። ከሁሉ በላይ ግን ከክርስቶስ በዚህ ዓለም የምንማረው ነገር ምንድን ነው? ሰላም፣ ሰላም በቃ ሰላም። ሰላሳ ሦስት ዓመት በዚህ ምድር ላይ ኖሯል። በግል ጉዳዩ ከማን ም ጋር ተነካክቶ አያውቅም የሆነ ቀን ክርስቶስ ሰደበኝ ወይ ክርስቶስ መታኝ ክርስቶስ የሆነ ነገሬን ወሰደብኝ ተብሎ ክስ ቀርቦበት አያውቅም። ለዛ ነው መጽሐፍ ቅዱስ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለው ማለት ነው እኛ ደግሞ ገልብጠን ነው የምናነበው ይገርምሻል በሰላም ኑሩ ሲል እየተጣላችሁ ኑሩ የተባለ ይመስላል አንዳንድ ሰውና በቃ ህይወታችን ጠብ ሆኖልናልና ፍቅር ያሸንፋል ፍቅር ጉልበታም ነው ደግሞ ከሰው ጋር በሰላም ስንኖር ከእግዚአብሔርም ጋር በሰላም መኖራችንን ሕይወታችን ይመሰክርልናል። ከሰዎች ጋር በሰላም ያልኖሩ ሰዎች እኔ ከእግዚአብሔር ጋር በሰላም ነው መኖረው ቢሉ ማንም የሚያምናቸው የለም፣ መጽሐፍም አይመሰክርላቸውም። ሰው የእግዚአብሔር ፎቶኮፒው ነው። ሰውን ያከበረ እግዚአብሔርን ያከበረ ነው። ሰውን የወደደ እግዚአብሔርን የወደደ ነው። ስለዚህ ፍቅር የሚጀምረው ከሰማይ ሳይሆን ከምድር ነው። ፍቅር የሚጀምረው ከሩቅ ሳይሆን ከአጠገብ ነው። ዓለም ሰላም እንድትሆን እኛም ሰላማዊያን መሆን እንድንጀምር መልእክቴን አስተላልፋለሁ። መጋቢ አዲስ በጋሻው፣ እስቲ ደግሞ መለስ ስልበልና ወደ ግል ሕይወቱ አንዳንድ ጥያቄዎችን ላንሳ። በቅርቡ ተሞሽረዋል እንኳን ደስ አለዎት! በዚህ አጋጣሚ ዘግይቶም ቢሆን ማለት ነው እንኳን አብሮ ደስ አለን። ለመሆኑ የትዳር ህይወት ከአገልግሎት ህይወት ጋር ምን ይመስላል? እንዴት አገኙት? መልካም ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸውን ረዳት እንፍጠርለት ይላል እግዚአብሔር ቃል ና ጊዜው ሲደርስ ሰው ወደዚህ እግዚአብሔር ወዳዘጋጀው ትልቅ ተቋም ያልፋል። ያ ብቻ ትልቅና ሰፊ ነው። የቤተ ክርስቲያን ስርዓቴን የፈጸምኩት ባለፈው አመት ነው ፋሲካ ላይ በቅድስት ሀገር በኢየሩሳሌም። ከዚያ በኋላ ግን ሀገር ቤት ካሉ ወገኖቻችን ጋር ደግሞ እግዚአብሔርን ለማመስገን በዚህ አመት ጥቅምት አስራ አራት ቀን ነው በኢትዮጵያውያን አቆጣጠር ጋብቻችንን የፈጸም ነው። ባለቤቴ ወይዘሮ ንጹህ አስፋው ትባላለች። አሁን እግዚአብሔር ቢፈቀድ ከሁለት ወር በኋላ የአንድ ልጅ አባት ደግሞ እሆናለሁ። ብሔር ያን የወንደላጤነት ዘመን ደግሞ አሳልፎ በጋብቻ ውስጥም ደግሞ አገልግሎት ምን ይመስላል የሚለውን ደግሞ አብረን እናየዋለን። ከነዚህ ህይወቶች ሰዎቹ ባሻገር በግሎ የሚወዱት ነገር ምንድን ነው? እኔ በግሌ የምወደው እግር ኳስ ነው። እግር ኳስ እንደ ተመልካች የእንግሊዝ ፕሪሚየር ሊግን እግር ኳስ አያለው፣ እከታተላለሁ። ብዙ ጊዜ ግን የኛ የሀገር ቤቱ አገልግሎት አርብ፣ ቅዳሜ፣ እሁድ አመቱን ሙሉ አገልግሎት ላይ ስለምንሆን ወደ ክፍለ ሀገር ስለምንወጣ ማየት አልችልም። ግን የተቀዳውን አያለው፣ ዜናውን እሰማለው። እና እንደ ተመልካች የእግር ኳስ ተመልካች ነኝ ከዛው ውጪም እኛ በቅርቡ ያቋቋምነው የጤና የእግር ኳስ ቡድን አለን። አገልጋዮች እና እግር ኳስ እንጫወታለን። መቼም ይህን የሰማ ጉድበል ጉድበል እንደሚል አልሰማንም እኛ እናንተም አልሰማችሁም። ግን እውነቱ ይሄ ነው። በነገራችን ላይ እንደው እኛ እንዳለመታደል ሆኖ እንጂ እኮ በቃ ይሄ የሰው ህይወት ነው መሆንም የነበረበት ነው። ለምሳሌ አሃት አብያተ ክርስቲያናት ከሚባሉት መካከል የግብፅ ኦርቶዶክስ ቤተ ክርስቲያን ለዚህ ጥሩ ሞዴል መሆን ትችላለች። አንዳንድ አብያተ ክርስቲያኖቻቸው ማመን በሚያቅት ሁኔታ ስቴዲየም አላቸው፣ ቅርጫት ኳስ መጫወቻ ሜዳ አላቸው፣ መዋኛ ገንዳ አላቸው፣ ቴብል ቴኒስ፣ ግራውንድ ቴኒስ። በቃ መነኮሳት ጳጳሳት ሰዓቱ እንኳን ሳይቀሩ ማለት ነው። እና ጤናቸው የተጠበቀ ነው እንጂ ክርስቲያን መሆን ማለት ከሀጢአት በቀር ሁሉ ተፈቅዷል። እንግዲህ እግር ኳስ ወዳለው ብለዋል። ከመውደዱም አልፎ ደግሞ የእግር ኳስ ቡድን እንዳዘጋጃችሁ ነው። ለመሆኑ ከእግር ኳስ ቡድን ውስጥ እርሶ የሚሸፍኑት ቦታ ምንድን ነው? ተከላካይ ኖት? ግብ ጠባቂኖት አጥቂ ኖት? የቱ ጋ ነው የእርሶ ቦታ? አይ ማመን ነው የሚያቅሽና፣ እኔ አጥቂ ነኝ። አሁን በዚህ ሰውነቴ እንዴት እንደምሮጥ ብታይ Yeah. <laughs> ዓላማውም እኮ ሰውነት ለመቀነስና ሲስተም ለማስተካከል ነው እና አጥቂ ቦታ ነው የሚጫወተው በጣም ጥሩ ነው ሌላ ደግሞ በህይወት ዘመኑ ሊያዩት የማይፈልጉት ነገር ምንድን ነው ሰው በከፍተኛ ችግር ውስጥ ወድቆ ያን ሰው ደግሞ መርዳት ሳትሺ ስትቀሪ ያንቺ አስተዋጽኦ ከንፈር መምጠጥ ብቻ ግን ችግሩ መቶ በመቶ ያሳመነሽ ያን ሰው መርዳት ሳትሺ ቀርተሽ አንገትሽን ደፍተሽ ስትውጪ ያን ያን ሁኔታ ሰራ እንደው ማየት አልፈልግም በህይወቴ ማለት ነው። እጅግ በጣም የሚያስደስቶት ነገር ስ ምንድን ነው? እኔ የሚያስደስተኝ ከእግዚአብሔር ጋር መሆኔ እግዚአብሔር ማወቄ፣ በቃ አሁን የወንጌል አገልጋይ መሆኔ፣ በምንም ለውጠኝ ብትኝ አልለውጥም። መጋቢ አዲስ በጋሻው ደሳለኝ የአውስትራሊያ ቆይታው መልካም እንዲሆንለት ተስፋችን ነው። እዚህም ኤስቢኤስ ሬዲዮ ስቱዲዮችን ደስ በመገኘት የህይወት ልምዶትን ስላካፈሉን እጅግ በጣም ነው የምናመሰግነው። አመሰግናለው። አውስትራሊያ እጅግ ቆንጆ ከተማ ናት። ህዝቡንም ከመጣው በኋላ በተጠራውበትም ቤተ ክርስቲያን ያለውን ህዝብ ወገኖቼን አይቻቸዋለሁ። በጣም ነው የሚያምሩት። በጣም ደስ ይላሉ። በየቤታቸው እየተጠራሩ ይገባበዛሉ። ቤተ ክርስቲያንም በተቻላቸው መጠን ያ ኢትዮጵያዊ መልክ እንዳይጠፋ የራሳቸውን ጥረት ያደርጋሉ። ደስ የሚል ነው። ይህን ድምጽ ለሚሰሙት ኢትዮጵያውያን ወገኖቼ ሁሉ እንዋደድ፣ እንፋቀር፣ እንከባበር። እግዚአብሔር ይስጥልኝ። Редактор субтитров А.Семкин Корректор А.Егорова